ከሳሹን ግለሰብ ኢትዮጵያዊ አሜሪካዊ ኪዳኔ በጉዳዩ ላይ አስተያየታቸውን እንዲሰጡ ለጊዜው ያደረግኩት ሙከራ አልተሳካም። ጉዳዩን አስመልክቶ ሁለት የህግ ባለሙያዎች አስተያየታቸውን ሰጥቶኛል። የመጀመሪያው አቶ ሼክስፒር ፈይሳ ይባላሉ። ለመሆኑ ጉዳዩ ምን ነበር አልኳቸው። የሆነው ነገር ምንድን ነው? ኪዳኔ ምናልባትም እውነተኛ ስሙ ላይሆን ይችላል የኢትዮጵያን መንግስት የሚቃወም እዚህ አሜሪካን ሀገር የሚኖር ሰው ኮምፒውተሩ ላይ ይሄ ስፓይዌር የሚሉት ፊን ስፓይ የሚባል ነገር ይደረግና የእሱን የስካይፕ ንግግሮቹን የቴሌፎኑን፣ እና ኮምፒውተሩ ላይ ያሉትን መረጃዎች ጠቅላላ ለኢትዮጵያ መንግስት ይተላለፉ ነበር። ስልኩ ሁሉ እየተጠለፈ ስካይፕ፣ ሌሎችም ነገሮች እየተጠለፉ ለኢትዮጵያ መንግስት ይሰጡ ነበር። ይሄን አስመልክቶ የመጀመሪያው የአሜሪካን የፌዴራል ፍርድ ቤቱ ሄዶ የኢትዮጵያ መንግስት ይከሳል። የኢትዮጵያ መንግስት ላይ ይሄ ፍርድ ቤት ስልጣን አለው፣ ምክንያቱም እኔ የአሜሪካን ዜጋ ነኝ። የአሜሪካን ዜጋዎች ደግሞ የመገናኛ መሳሪያዎቻቸው በህገ መንግስቱ የተጠበቁ ናቸው ብሎ ክስ ሲያቀርብ የኢትዮጵያ መንግስት ጠበቆች ይመጡና፣ አይ ፍርድ ቤቱ ስልጣን የለውም፣ የኢትዮጵያ መንግስት እዚህ መጥቶም የማንንም ስልክም አልጠለፈም። ተጠልፈዋል እንኳን የሚባለው ነገር እውነት ቢሆን ከሌላ ሀገር ነው ከሌላ ሀገር ያሉ ሉ ሰዎች ከሌላ ሀገር ያለ ሌላ ሀገር ያለ ኮምፒውተር ነው እና ሰዎቹም እዚህ መጥተው የጠለፉት ነገር ስለሌለ ክሱ ውድቅ ይሆንልናሉ። ፍርድ ቤቱም ነገሩን ከመረመረ በኋላ ክሱን ውድቅ ያደረገው ክሱ ውድቅ የተደረገበት ከሳሽም ጉዳዩን ወደሚቀጥለው ፍርድ ቤት ወስዶታል። እንደ ጎርጎሮሳውያን የዘመን አቆጣጠር በአስራ ዘጠኝ ስልሳዎቹ የወጣው ህግ ከአሁኑ ዘመን ስልጣኔ የሳይበር ጥቃት እና ሌሎችን መሰል ጉዳዮችን የማያገናዝብ በመሆኑ የግለሰቡ ክስ በታችኛው ፍርድ ቤት ይውንታ አላገኘም። በቆየው ህግ መሰረት የአንድ ግለሰብ መረጃ በዘመኑ ቴክኖሎጂ ከተሰለለ ግለሰቡ ቢከስም ዋጋ የለውም ማለት ይሆን? ጠበቃና የህግ ባለሙያው ዶክተር ኑሮ ደደፎ እንዲህ ይላሉ። የታችኛው ፍርድ ቤት ጉዳዩን ደመሰሰ ማለት የመጨረሻው ማለት አይደለም። እንግዲህ ይግባኝ ተጠይቋል። በይግባኙ መሰረት ያለው ኦፕሽን አንድ፣ የታችኛው ፍርድ ቤት የተሰጠውን ውሳኔ አፋር ወይም ማጽደቅ ነው። ሌላው ደግሞ የተሰጠው ውሳኔ ወይም የተሰጠው የህግ አናልሲስ ትክክል አይደለም። የአሁኑ ያለው ኢንታር ቶርክ የምለው ጉዳይ ካለው ከሞደርን ሁኔታ ጋር አይሄድም። ስለዚህ ኮርቱ ይህን ሁኔታ አገናዝበው የኢትዮጵያ መንግስት ፊዚካሊ እዚህ ባይገኝ እዛ ቁጭ ብሎ ባለው ሞደርን ቴክኖሎጂ በግለሰቡ ላይ ያደረሶ ጉዳ መታት ይቻላል የምልለውን ይችላል። በጉዳዩ ላይ የኢትዮጵያ መንግስትን አስተያየት ለማካተት ዋሽንግተን ዲሲ ወደሚገኘው ኤምባሲ የህዝብ ግንኙነት ክፍል ደውዬ ተደጋጋሚ መልእክቶችን ብተውም ለጊዜው መልስ አላገኘሁም። ለዶችቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።